Voice of America ፕሬዚደንት ኢሳያስ አፈወርቂና የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ በሁለቱ ሀገሮቻቸውና በአካባቢው ጉዳዮች ላይ ዛሬ ሰፊ ውይይት ማድረጋቸው ተገልጿል። ሁለቱ መሪዎች አስመራ በሚገኘው ቤተ መንግስት ውይይት ካደረጉ በኋላ ግንኙነቶቻቸውን ለማጠናከር መስማማታቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጭር ዘገባ ልኮልናል። የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሰፔ ኮንቴ ዛሬ በኤርትራ የአንድ ቀን ይፋዊ የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ጁሰፔ ኮንቴ ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ አገራት ስላለው ግንኙነትና ሁለቱን አገሮች በሚመለከቱ የቀጠናውና የዓለም የጋራ ጉዳዮች ላይ የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትር ጆሴፔ ኮንቴ ከውይይታቸው በኋላ በሰጡት ጋዜጣዊ መግለጫ ኤርትራና ኢትዮጵያ በመካከላቸው የነበረውን ግጭት አስወግደው ይህን አሳዛኝ የታሪክ ምዕራፍ በሰላሙ መንገድ በመፍታታቸው ትልቅ ደስታ እንደተሰማቸው ገልጠዋል። ዛሬ ያደረጉት ውይይት ከቀጠናው አልፎ ለአፍሪካ ቀንድ ሰላምና እድገትን የሚያመጣ አዎንታዊ መግባባት ላይ እንደደረሱ የገለጡት ጠቅላይ ሚኒስትር ጆሴፔ ኮንቴ ሀገራቸው የሰላሙን ሂደት ለማጠናከር አስፈላጊውን እርዳታና ድጋፍ እንደምታደርግ አስረድተዋል። በኢንቨስትመንት እድገት፣ በትብብር ፕሮጀክት፣ በትምህርት ፕሮግራም፣ በቴክኒክና ሙያ ስልጠና እንዲሁም በፖለቲካዊ ንግግር ላይ በመላው የዚህ ቀጠና ላይ ድጋፍ ለማድረግ ዝግጁ ነን። የፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብ በኩላቸው በሁለቱ መሪዎች መካከል የተደረገው ውይይት ተቋርጦ የነበረውን ዝምድና ወደ ነበረበት የሚመልስ ታሪካዊ ግንኙነት እንደሆነ ከገለጹ በኋላ ይህ ታሪካዊ ዝምድና በአፍሪቃ ቀንድ የታየ ትልቅ የታሪክ መቀየር እንደሆነ አስረድተዋል። አብ መንጎ ኤርትራን ኢትዮጵያን ዝተበፅሐ ሰላም አብ መንጎ ኤርትራን ኢትዮጵያን ሶማልን ተበፅሑ ዘሎ ናይ ሓባር መረዳእታ ስምምዐን በኤርትራና ኢትዮጵያ የተደረሰው ሰላም በኤርትራ በኢትዮጵያና ሱዳን መካከል የተደረጉት ስምምነት እንዲሁም ሶስቱም ሀገራት ከጣልያን ጋር ታሪካዊ ወዳጅነት ስለነበራቸው ይህ አዲስ ምዕራፍ እንደሚከፍት ለአፍሪካ ቀንድ ሀገር ብቻ ሳይሆን ለጣልያንም ወሳኝ መሆኑን ሁለቱ መሪዎች ገልጠዋል። የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሰፔ ኮንተ በኤርትራ ያደረጉትን የአንድ ቀን የስራ ጉብኝት ጨርሰው ዛሬ ወደ አገራቸው ተመልሰዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ